በሳምንቱ በማህበራዊ መገናኛ ዘዴዎች በርካቶችን ካሳተፉ ርዕሰ ጉዳዮች መካከል አንዳርጋቸው ጽጌ ይፈታ የተሰኘው የትዊተርና የፌስቡክ ዘመቻ ቀዳሚው ነው። ለሶስት ቀናት በዘለቀው በዚህ ዘመቻ የድረገጽ መለያ ፎቶቸውን በአቶ አንዳርጋቸው ጽጌ የቀየሩም ነበሩም። አቶ አንዳርጋቸው እንደ ሌሎቹ ፖለቲከኞች ሁሉ ያለአንዳች ቅድመ ውናቴ ሊፈቱ ይገባል የሚሉ ና ያንን የሚቃወሙ አስተያየቶች ተሰጥቷል። ፖለቲከኛው አቶ በቀለ ገርባና ጋዜጠኛው እስክንድር ነጋ ባለፈው ሳምንት መገባደጃ ላይ ዩናይትድ ስቴትስ መግባታቸውና አቀባበሉ ሌላ የመነጋገሪያ ርዕስ አጭሯል። አቶ በቀለ ገርባ ከአረንጓዴ ቢጫ ቀይ ውጪ ሌላ ምልክት የሌለበት ባንዲራ የያዙ ሰዎች ባደረጉት አቀባበል ላይ ላለመገኘታቸው የሰጡት ምክንያትም ብርቱ ትችትና ድጋፍ አግኝቷል። አስተያየቶቹን አሰባስበናል። አብራችሁን ቆዩ። አንዳርጋቸው ይፈታ የተሰኘው የማኅበራዊ መገናኛ ዘዴዎች ዘመቻ የተከናወነው ከሰኞ ሚያዝያ 29 ቀን 2010 ዓ ም አንስቶ እስከ ረቡዕ ግንቦት 1 ቀን 2010 ዓ ም ድረስ ነበር። የዚህ ዘመቻ ተሳታፊዎች ስለ አቶ አንዳርጋቸው ጽጌ በጽሑፍ በተንቀሳቃሽ ምስልና በፎቶግራፍ የተደገፉ መልእክቶችን አስተላልፏል። የዘመቻው ተሳታፊዎች በመልእክታቸው እንደ ሌሎቹ ከእስር የተፈቱ ፖለቲከኞች ሁሉም አቶ አንዳርጋቸውም ይፈቱ ሲሉም ወትውቷል። የዘመቻው ተቃዋሚዎች በአብዛኛው መልእክታቸው ስድብና ዘለፋ የተቀላቀለበት ነበር። በፌስቡክ በተሰጡ አስተያየቶች እንንደርደር ሌቦች አብበው ደምቀውና ተከብረው በሚኖሩባት አገር የነፃነት ታጋዮች በስር ይማቅቃሉ። አዎ የነፃነት ታጋዩን ፍቱልን፣ የሞሱ አሹ አስተያየት ሲሆን፣ ኦመር ሙክታር ደግሞ ይህ የነፃነት ታጋይ ይፈታ ሲል በዘመቻው ጥሪውን አስተላልፏል። ስንት ሌባ እየተፈታ ለምንድን ነው አንዳርጋቸው ጽጌን ማፈቱት? ይፍቱልን፣ በሰለሞን ሰለሞን የተሰጠ አስተያየት ነው። መኮንን ቀጀላ ምንም ኃጢአት አልሰሩም ይፈቱ ሲል ላዮን አምሃሪክ በሚል የፌስቡክ ስም ተጠቃሚ ደግሞ ረይፍቱት ለሕፃኗ ሲሉ እንኳን አይወያኔ በገዛ አገራችን ተበቀለን ሲል ምሬቱን አንጸባርቋል። ሕይወት ምሻው ልባችሁ ያውቃል፣ አሳብ እንጂ ሐሳብ፣ አብዮተኛ እንጂ አብዮት ታስሮ አያውቅም። ይልቅ ቁጥ ቁጡን ትታችሁ የፖለቲካ እስረኞችን በሙሉ ፍቱ ስትል ጽፋለች። ሰላም ለሁሉ በሚል የፌስቡክ ስም ደግሞ ቀጣዩ መልእክት ሰፍሯል። እኔ ምለው ወያኔ ምሕረት አደርጋለሁ ብሎ በትንሹም መፍታት ጀምሯል፣ ነገር ግን የይቅርታ ልዩነት አለ እንዴ? ሲል በማጠየቅ ይንደረድራል። ከፈታ ሁሉም መፍታት አለበለዚያ፣ ምኑን ይታመን ያላንዳችሁ ሁኔታ እንዳርጋቸውም ሌሎች የሚፈቱ ሲልም የሰላም መልእክት ይጠናቀቃል። ታዴ ዘፋና ደግሞ በአጭሩ እንኳን ፈታውት አስረው ትም ይፈሩታል ብሏል። አቶ አንዳርጋቸው ጽጌ የኢህአዴግ መንግስት ሲበቃው ይፈታቸዋል። እኛ ግን መቼ ነው ከታሰርንበት የዘረኝነት ማዕከላዊ የምንወጣው? ማዕከላዊ እንኳን ተዘግቷል አሉ። እኛስ መቼ ነው የዘረኝነት ፋይላችን የሚዘጋው? ሲል የጠየቀው ይርጋለም ዳምጠው ነው። አቶ አንዳርጋቸው ጽጌ ይፈቱ ለሚለው የማህበራዊ መገናኛ ዘዴዎች ዘመቻ በተቃራኒው አጭር ምላሽ የሰጠው ታምራት ገር አሸባሪ መቼም መፈታት የለበትም ብሏል። የዘመቻው ተሳታፊ ከነበሩ የትዊተር ተጠቃሚዎች ከተሰነዘሩ አስተያየቶች የተወሰኑትን እናሰማችሁም። የኢትዮጵያ አምባገነን መንግስት አንዳርጋቸው ጽጌን መፍታት አለበት ሲል በጀርመንኛ የጻፈው በኃይሉ ነው። አንዳርጋቸው ጽጌ ታላቅ ጸሐፊ፣ አሰላሳይና ቁርጠኛ የዲሞክራሲ ተሟጋች ነው ሲል በእንግሊዝኛ የጻፈው ደግሞ የአዲስ ነገር ጋዜጣ የቀድሞ አዘጋጅ አብይ ተክለማርያም ነው። ነፃ ልቀቁት፣ ቃል የገባችሁትን የፖለቲካ ለውጥ አነቃቁ፣ እናም ኢትዮጵያ ማገገሟን ትጀምር በማለትም ጠይቋል። አብይ በኪል ብሪታንያ ዩኒቨርሲቲ የሕግ ረዳት ፕሮፌሰር ዶክተር አወላሎ በበኩላቸው እዛው ትዊተር ላይ በእንግሊዝኛ ቀጣዩን ጽፏል። አንዳርጋቸው ጽጌ የፖለቲከኛ እስረኛ ነው፣ ልክ እንደ በቀለ ገርባ፣ እንደ እስክንድር ነጋ፣ ልክ እንደ አህመድ ድንጀበል ሲሉም ይንደረድራሉ። ፍቱት ከቤተሰቡ ጋር እንዲቀላቀል ፍቀዱለትም ብሏል። ዶክተር አወል አንዳርጋቸው ጽጌና ቡድኑ የመረጡትን መንገድ እንዲመርጡ ያስገደዳቸው ሲሉ የጠቀሱትን ልክ ያልሆነ ነገር እንዲያስተካክሉም መንግስትን ጠይቋል። ያ ለብሔራዊ መግባባት አስፈላጊ መሆኑን አክሏል። ጋዜጠኛ እስክንድር ነጋና ና አቶ በቀለ ገርባ ባለፈው ሳምንት አሜሪካ ሲገቡ የተደረገላቸው አቀባበል የሳምንቱ ሌላኛው የማኅበራዊ መገናኛ አውታሮች መነጋገሪያ ርዕስ ነበርን። እስክንድር ዩናይትድ ስቴትስ ዳላስ አየር ማረፊያ ሲደርስ እጅግ ደማቅ የሆነ አቀባበል እንደተደረገለት የሚያሳይ የቪዲዮ ምስል በስፋት ተንሸራሽሯል። በአንጻሩ አቶ በቀለ እዛው ዩናይትድ ስቴትስ ሲገቡ የሚታይበት ቪዲዮ ላይ አቀባበል ያደረጉላቸው ጥቂት ሰዎች ናቸው። ይህ ቅር ያሰኛቸው የማኅበራዊ መገናኛ ዘዴ ተጠቃሚዎች አቶ በቀለ ገርባ ለምን እንደ እስክንድር ነጋ ደማቅ አቀባበል አልተደረገላቸውም ሲሉ አስተያየታቸውን ሰንዝሯል። ከዚያም አቶ በቀለ በኦኤምኤን ቴሌቪዥን በኦሮምኛ ባካሄዱት ቃለ ምልልስ ለእኔና ለእስክንድር ነጋ ትልቅ አቀባበል ሊያደርጉልን እንደነበር ቀድሞው ነግረውን ነበር ነበር ማለታቸውንም ጋዜጠኛ መልካም ሰላም ሞላ በፌስቡክ ገጹ አቅርባለች። የቃለመጠይቁ የአማርኛ ትርጉምንም ከቪዲዮ ጋር አያይዛለች። አቶ በቀለ ለምን በአቀባበሉ ላይ እንዳልተገኙ ሲናገሩም “መንግስት የማይቀበለውን ባንዲራዎች ይዘው ሊመጡ ይችላሉ። በዛ ላይ የተለያዩ መፈክሮችን ቢያሰሙ፣ እኔ እንደዛ አይነት ቦታ በመገኘቴ ሊያስጠይቀኝ ይችላል ብዬ በመስጋቴ ነው ብሏል። የሚል የአማርኛ ትርጉም በማህበራዊ መገናኛ ዘዴዎች ተሰራጭቷል። የጋዜጠኛ እስክንድር ነጋና የአቶ በቀለ ገርባ አቀባበል ላይ የተሰጡ በርካታ አስተያየቶች ወዳልተፈለገ መቧደንና መዘላለፍ ሲሸጋግሩ ተስተውሏል። ሆኖም ደርዛቸውን የጠበቁ አስተያየቶችም አልታጡም። መንጋቱ አይቀርም የሚል የፌስቡክ ስም ተጠቃሚ ኦኤምኤንን ወያኔ አሸባሪ ማለቱን ነው የምናውቀው፣ አረንጓዴ ቢጫ፣ ቀይ ባንዲራ ተይዞ አቀባበል ሲደረግለት አሸባሪ ካስባለው አሸባሪ ከተባለ ሚዲያና ሰዎች ጋር ግንኙነት መፍጠርስ አያስብልም ወይ ብሏል። ተመሳሳይ አስተያየት ዋልተር ኋይት በሚል የፌስቡክ ስም እንዲነበባል ኦኤምኤን በሽብር እንደተከሰሰ አያውቁም። ዘሪውን ተስፋዬ ፌስቡክ ላይ ስለ አቶ በቀለ ባሰፈረው ጽሑፉ ባንዲራን የመጥላት መብቱ ጭምር እንዲከበር አይደል እንዴት እግሉ ሲል ጠይቋል። ታጋይ ወዳጆች ጠባብ ብሔርተኛ የተባለ ሁሉ ስልጣን እንዳይጨብጥ ዲሞክራሲያዊ መንገዶችን ሁሉ መጠቀም ተገቢና የሚደገፍ ቢሆንም የመናገር መብቱን ማፈን ግን ወዴትም አይወስደንም የሚል አስተያየትም አክሏል። ጥፋቱ የበቀለ ገርባ አይደለም ሲል የሚንደረደረው መስፍን ተክሌ ነው። በፌስቡክ ውሽልሽሉ የአንድነት ኃይሉ ነው ሲልም ይቀጥላል። በቀለ እንደመለስ ዜናዊ የምታገለው ለብሔሬ ነው ብሎ በግልጽ አስቀምጧል ሲልም የአንድነት ኃይሉ የብሔር ፖለቲካ የሚያራምድ ግለሰብ ተመሳሳዩን እንዲያደርግ መጠበቁን ወርፎታል። አድማጮች፣ የማኅበራዊ መገናኛ አውታር ቅኝታችን በዚሁ ይደመደማል። በአንተ ጋፍቶ ስለሽነኝ አስተያየትና ጥቆማቸው ያለየን መልካም ጊዜ ጠናሽትልኝ